ሶስት ሠራተኞቹ ትግራይ ውስጥ እንደተገደሉበት ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ ትናንት አስታውቀዋል። የኢትዮጵያና የዩናይትድ ስቴትስ መንግስታት እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ግድያውን አውግዘዋል። የተገደሉት ሁለቱ ኢትዮጵያውያን፣ አንዷ ስፓኛዊ ናቸው። አዲስ ቸኮል ተጨማሪ አለው። ድንበር የለሽ የሐኪሞች ቡድን በወጣው መግለጫ እንዳስታወቀው ማሪያ ሄርናንዴስ የተባለች የድንገተኛ አደጋ አስተባባሪ ዮሐንስ አለፎም የተባለ ምክትሏ፣ እንዲሁም ቴዎድሮስ ገብረ ማርያም የተባለ የድርጅቱ ሾፌር ትግራይ ውስጥ በጉዞ ላይ ያሉ ድንገት መሰወራቸውና በማግስቱ መኪና ባዶ መገኘቷን እንዲሁም ጥቂት ምትሮች ርቆ የሰራተኞች አስከሬ መገኘቱን አስታውቀዋል። ቡድኑ ግድያውን በጥብቅ እንደሚያወገዝ ያስታወቀ ሲሆን በጉዳዩ ላይ የአሜሪካና የኢትዮጵያ መንግስታትን መግለጫ አውጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በወጣው መግለጫ ግድያው የተፈጸመው ህወሀት በሚንቀሳቀስ አብይ አዲ አካባቢ እንደሆነ አስታውቋል። ድርጊቱን የፈጸሙትም የዋ ታጣቂዎች ናቸው ብሏል። ሚኒስቴር መስሪያ ቤቱ በመግለጫው የኢትዮጵያ መንግስት በትግራይ የሚንቀሳቀሱ የረዳ ድርጅቶች አብይ አዲን በመሰሉ ስጋት ባለባቸው አካባቢዎች ያለ ወታደራዊ አጀብ በተናጥ እንዳይንቀሳቀሱ በተደጋጋሚ ጥሪ ማድረጉን አስታውሷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባወጡት መግለጫም ግድያውን አውግዘዋል። በሬዴ ሰራተኞች ላይ የሚፈጸም ግድያ ምንም አይነት ማስተባቢያ ሊቀርብበት የማይችል ጥፋት ነው ያለው መግለጫው፣ በግድያው ላይ ገለልተኛ ማጣራት እንዲካሄድና አጥፊዎች ለግድ እንዲቀርቡም ጥሪ አቅርበዋል። የኢትዮጵያ መንግስት የሬዴ ሰራተኞችን ደህንነት የማረጋገጥና በነጻነት የሚንቀሳቀሱበትን ሁኔታ የማመቻቸት ኃላፊነት አለበት ያለው የአሜሪካ ውጭ ጉዳይ መግለጫ፣ ለዚህም የጥላቻ ድባቡ ተወግዶ የሬዴ ሰራተኞች በነጻነት ድጋፍ ፈላጊዎችን የሚደግፉበት ምቹ ሁኔታ ሊፈጠርላቸው ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው በሌላ በኩል የህወሀት ቃል አቀባይ ጌታቸው ረዳ ዛሬ ባወጡት ቱዊት የእርዳታ ሠራተኞቹ ሸዋተ ህጉም ውስጥ የተገደሉት በሚሸሹ የኢትዮጵያ ወታደሮች ነው ብለዋል። አድራጎቱን ብልሹና አሳዛኝ ብለውታል። ይህ በእንዲህ እንዳለ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ባወጡት መልእክት ኢትዮጵያ ትግራይ ውስጥ የድንበር የለሽ ሐኪሞች ሦስት የሰብአዊ እርዳታ ሠራተኞች መገደላቸው በእጅጉ ያስደነገጣቸው መሆኑን አስታውቀዋል። ይህ ፈጽሞ ተቀባይነት የሌለውና አስጸያፊ የሆነ የዓለም አቀፍ ሕግ ጥሰት ነው ብለውታል። ጉቴሬሽ የግድያው ፈጻሚዎች ተገኝተው በብርቱ መቀጣት አለባቸው ብለዋል። ዋና ጸሐፊው ትግራይ ውስጥ ለሕዝቡ ከለላና ድጋፍ ለመስጠት ሕይወታቸውን ለአደጋ እያጋለጡ ካሉ የሰብአዊ ተግባር አጋሮቻችን ጋር በኅብረት እቆማለሁ ብለዋል። አንቶኒዮ ጉቴሬሽ አክለው ዓለም አቀፍ ቀይ መስቀል ኮሚቴም በእርዳታ ሠራተኞቹ ላይ የተፈጸመውን ግድያ በብርቱ እንደሚያወግዝ አስታውቋል።